በትላንትና ዕለት በአዲስ አበባ ከተማ በረዶ ቀላቅሎ የጣለው ዝናብ በከተማዋ የተለያዩ አካባቢዎች በሰው ሕይወትና በንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳት አደጋ ስራ አመራር ኮሚሽን ጨምሮ ገልጿል። ይህ ዜና እስከተጠናቀረበት ጊዜ ድረስም በንፋስ ስልክ ላፍቶ ክፍለ ከተማ መካኒሳ አካባቢ የመካነ ኢየሱስ ሴሚናር ግቢ ውስጥ ነዋሪዎች ውስጥ የስምንት ሰዎች ህይወት ማለፉን ኮሚሽኑ ጨምሮ ገልጿል። የመካነ ኢየሱስ ቤተ ክርስቲያን ፕሬዚዳንት ቄስ ዮና ሲገዙ በ18 አባወራ ላይ አደጋ መድረሱን ተናግረዋል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች። ነሐሴ 11 2013 ዓመተ ምህረት በአዲስ አበባ ከተማ በተለያዩ አካባቢዎች በጣለው ከባድ ዝናብ ነዋሪዎች ላይ ጉዳት ደርሷል። በተለይም በተለምዶ ጦር ኃይሎችና 18 ተብሎ በሚታወቁ አካባቢዎች ላይ የጣለው ከባድ ዝናብ ንብረት ላይ ጉዳት አድርሷል። የአቃቂ ወንዝ ማውረጃ አካባቢ የሚገኘው የመካን ኢየሱስ ሰምናር ግቢ ውስጥ ጎርፍ የግቢውን ነዋሪዎች ህይወት የአደጋው ሰለባ አድርጓል። ዘማሪ ከባፍዶ ለአስራ ሁለት ዓመታት በግቢ ውስጥ ከኖሮች መካከል ነው። ይህ አይነት አደጋ ከአስር አመት በፊት ነው ያጋጠመው ሲል ገልጸዋል። ትላንትና ተከሳ በጣም አስጊ ነው። በጣም አንጋጭ ነው። እኛ ሰምተንም አይተን አናውቅም። የሆነ ግድ እንደ ተለቀቀ ነገር ነው። ትላንትና እኛ አስር ሰዓት አካባቢ ሮስ እያለን ጠዋት ይሰማል። ስንወጣ ፈረንጆች እየጮው ናቸው። እነሱን ልልናግዝ ወጣን። እነሱን እያግዝ ያለ ሌላ ውሃ ደግሞ ጨምሮ በሀይል መጣ፣ በስፒድ በሀይል እሱን አይቴን ሮጥን ወደ ቤታችን ወደ ቤታችን ስንሮጥ ልጆቻችንም በአንድ በአንድ እያወጣን እህሎቹንም እያወጣን እስከ አርሳ ተኩል ነው የቆይን። በዛን ጊዜ ሶስት ሬ ሬሳ ነው የወጣ። እሳ ተካባቢ ደግሞ ሶስት ሬ ሬሳ አገኘ። ከግቢ ውጭ ነው አቃቂ የሚባል አለ። አልፋለ በታች አኩላለ አቃቂ ይባላል። እሱ የዛሬ አስር አመት በፊት ገብቶ ነበር። ከዛ በካናል አቀጠቁትና ግንቢ አገንብተው ቆሞ ነበር። ወዲህ ምንም ነገር የለም። ሀይሩ መጣና እሱ ነው የገባ ማለት ነው። አቃቂ በሰምናሩ ግቢ ውስጥ በጎርፍ አደጋ ምክንያት እስካሁን ህይወታቸው አልፎ ናቸው። በኢሳትና አደጋ ስጋት ስራ አመራር ኮሚሽን ሰራተኞች እና በአካባቢው ነዋሪዎች በተደረገ ፍለጋ የተገኙ ስምንት ብቻ ናቸው። የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሰለሞን ፍስሀ ለአሜሪካ ድምፅ እንደገለጹት በአዲስ አበባ ከተማ ትናንትና በተከሰተው ጎርፍ ከባድ ጉዳት ደርሰዋል። በርካታ የከተማችን አካባቢዎች ነው አደጋዎቹ እየደረሱ ይህኛው አሁን ያለንበት ቦታ የጀርመን መካነ ኢየሱስ ያለው ከሌሎቹ ትንሽ ጠንከር ያለ ስለሆነ ነው ሁኔታዎች በስፋት የተነገር ያለው እንጂ ሌሎች አካባቢዎች ላይም በንብረት ላይ የደረሱ ጉዳቶች አሉ። ማለት እንግዲህ የመነሻውን ጎርፉ ነው ግን ጎርፉ ነው መከላከል ያልቻሉ የሚለው ነው በዋነኝነት መጣት ያለበት በየአካባቢው በጣም በርካታ ለአደጋ መንስኤ ምክንያት የሚሆኑ ሁኔታዎችን ቀድመን ባለመስራት የመጣ ችግር ነው ብለን ነው የምንወስደው። እዚህ ጋር ለምሳሌ ግቢው ላይ ውሃው ከዋናው ወንዝ ገንፍሎ ሞልቶ ወደ ግቢው ሲፈስ እነሱ ደግሞ ሌላ ወንዝ መከላከያ ብሎ እየሰሩት ግድባል። ውሃው በሌላ በኩል መጥቶ ያ ግንብን ያገደው ሞላ ማጥረቀለቀው ለቀው ቤቶችን ጭምር ያና ቤቶች የነበሩ ሕጻናት ጭምር ህይወታቸው ዳ ሲሆነ በዛ ምክንያት ያ ግንብ ባይኖ ወይ ውሃ ይወርድ ነበር ማለት። ወንዙ ላይ አፈር፣ በጋ ላይ አፈር ይደፋል፣ ቆሻሻ የመጣ ይደፋል። በወቅቱ ኢምፓክቱ ብዙ ላይ ላይሆን ይችላል። ክረምት ላይ ግን ወንዙ በጣም ከፍተኛ ፍሳሽ ያለበት ነውና መሸከም ከሚችለው በላይ ውሃ ሲመጣ አፈሩ ስለሚያጠበው መውረድ አይችልም። ለዚህ ያለው አማራጭ ወደ አካባቢ ወደ አሉ ይገለበታል። ከሁሉ ደረጃ 30 ሜትር ምን ነገር መገንባት የለበት የሚላል ህግ አሁን እያየን ያለ ነው። አምስትና አስር ሜትር ድረስ ቤቶች ይገነባሉ። ስለዚህ ወንዝ በሙላ ቁጥር እነዛ ነው ያጠቃል። ስለዚህ ጎርፍ አደጋ ደረሰ የሚል ሁሉም አካላት እንዳይገነባ መከታተል ያለበት አካል መከታተል አለበት። የወንዝ ደረጃዎች መቆጣጠር ና እንዳ በባለቤት አካል መያዝ አለበት ማህበረ ማህበረሰቡ አፈር ማስገፋት ማቆም አለበት። የሚደፋ ናካል መጠየቅ አለበት። በእያንዳንዱ ቦታዎች ላይ መንግስት ፖሊስ ሊያቆም አይችልም። ቄስ ዮናስ ሲገዙ የኢትዮጵያ መካነ ኢየሱስ ቤተ ክርስቲያን ፕሬዚደንት የአካባቢው ህብረተሰብ ላሳየው ሰብአዊነት አመስግነው በሲሚናር ግቢ ውስጥ የተከሰተውን ችግር አብራርቷል። ረኪኒ ኩኒ ሁፉ ደንዳ ከን ጀደሙ ያዶብኔ ቦልቺሳ መጋላት ወጅኔኔ ዱዱበታቱሬ ይህ ችግር ሊመጣ ይችላል ብለን አስቀድመን ከአዲስ አበባ ከተማ አስተዳደር ጋር እየተነጋገርን ነበር። በግቢው አጠገብ ትልቅ ወንዝ ነው የሚወርደው ከላይ የሚመጣው የአቃቂ ወንዝ ተብሎ የሚታወቅ ነው። ከቡራዩ፣ ከመርካቶ፣ ከሜክሲኮ፣ ከአስኮና፣ ከሌሎች አካባቢዎችም የሚመጣው ፍሳሽ ሁሉም በዚህ ወንዝ ነው የሚያልፈው። እናም የታችኛው የወንዙ መተላለፊያ ድልድይ ቦይ ጠባብ በመሆኑ ውሃ በኃይል ከመጣ አይወርድም፣ ሰብሮ ነው ወደ ጎን የሚፈሰው። ይህ ችግር እንዳይከሰት ከከተማ መስተዳድሩ ጋር እየተነጋገርን ዛሬ ነገ እየተባለ ነው። ይህ ችግር ያጋጠመው በግቢው ጎርፍ አልፎ አልፎ ይከሰታል። ነገር ግን እንደ ትናንትናው ቤት ሸፍኖ አያውቅም። በ18 አባወራ ላይ አደጋ ድርሷል የስምንት ሰዎች ሕይወትም አልፏል። ሌሎች ወደ ሆስፒታል ተወስደዋል። አሳዛኝና በጣም አስደንጋጭ ክስተት ነበር። በከተማው በተለያዩ አካባቢዎች በደረሰው አደጋ የወደመው ንብረት ተመን ለጊዜው አልታወቀም። እስካሁን የከተማዋ የእሳትና አደጋ ስጋት ስራ አመራር ኮሚሽን በጎርፍ ምክንያት የጠፉ ሰዎችን እየፈለገ ይገኛል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በበኩላቸው በደረሰው አደጋ ህይወታቸውን ላጡ ወገኖች ማዘናቸውን ገልጸው በህይወት የተረፉ ሰዎችን መልሶ ለማቋቋም የከተማ አስተዳደሩ አስፈላጊውን እገዛ ያደርጋል ብለዋል። Lamir Kadim, tsari ka kaɗi sa'awam.